ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። አንድ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት እስካሁን በእስር ላይ የሚገኙት አራቱ የዞን ዘጠኝ አምደኞችና ጋዜጠኞች ክሳቸው እንዲነሳና ከእስርም እንዲለቀቁ ጉዳያቸውን የሚያየውን የኢትዮጵያ ፍርድ ቤት ትላንት ባወጣው መግለጫ ጠየቀ። ይህ እንዲህ እንዳለ ለዛሬ ተይዞ የነበረው የአራቱ አምደኞች ጉዳይ ለሌላ ተለዋጭ ቀጠሮ ለአምስተኛ ጊዜ ተቀጥሯል። ለዚህም ምክንያቱ ዳኞች ለስልጠና በመሄዳቸው መሆኑ ተነግሯል። ሁለቱም በዕለቱ አቢይ ርዕስ ይቀርባሉ። የስዊትዘርላንድ ነዋሪ የሆኑት ኤርትራዊው ቄስ አባ ሙሴ ዘርአይ ለዘንድሮ የኖቤል ሰላም ሽልማት መታጨት፣ የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ማስረጃ ኖሮት በፍርሃት ወይም በስጋት ያልከሰሰው ተጠርጣሪ የለም ማለቱ ዜናውን ተከትሎ ከሚቀርቡት ዘገባዎቻችን ውስጥ ናቸው። ሌሎችም አሉን። ጤና ይስጥልን፣ እንደምናመሻችሁ ክብራትና ክቡራን አድማጮች። የዛሬ ሐሙስ መስከረም 27 2008 ዓ ም ስርጭታችንን ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ሲዮን ግርማ ፕሮግራሙን ትመራንናለች። አሁን ለቀዳሚው የዕለቱ የዓለም ዜና አዳነች ፍሳሐየ ዩናይትድ ስቴትስ አፍጋኒስታን ውስጥ ኩንዱዝ በሚገኘው የድንበር አልባ ሐኪሞች ቡድን ዓለም አቀፍ የህክምና ረድኤት ሆስፒታል ላይ ባካሄደችው የአየር ድብደባ 22 ሰዎች እንደተገደሉ ተዘግቧል። 33 ሰዎች አሁንም የገቡበት እንዳልታወቀ የድንበር አልባ ሐኪሞች ቡድን ዛሬ ገልጿል። የት እንደገቡ ካልታወቁት ሰዎች መካከል ዘጠኙ በሽተኞች ሲሆኑ 24 የሆስፒታሉ ሰራተኞች መሆናቸውን የህክምናው ቡድን ገልጿል። ሆስፒታሉ ውስጥ ተጨማሪ አስከሬኖች ሊገኙ እንደሚችሉም አክሎበታል። አሁንም ድንጋጤው አልወጣልንም ሲሉ የህክምናው ቡድን ተወካይ ካቡል ውስጥ ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለተፈጸመው ጥቃት ለህክምናው ቡድን ፕሬዚደንት ዶክተር ጆን ሉ ይቅርታ ጠይቀዋል። የፕሬዚደንት ፖል ካጋሜ የስልጣን ጊዜ ከሁለት ዓመታት በኋላ ሲያበቃ ለሶስተኛ የስልጣን ጊዜ እንዲወዳደሩ የሩዋንዳ ከፍተኛ ፍርድ ቤት መንገድ ከፍቶላቸዋል ሂደቱ ህግ እስካከበረ ድረስ ፕሬዚዳንቶች ለሶስተኛ ጊዜ እንዲወዳደሩ ለማስቻል በሁለት የስልጣን ጊዜ ብቻ እንዲያገለግሉ የሚደነግገውን ህግ ለማንሳት የህገ መንግስት ማሻሻያ ማድረግ ህጋዊ ነው ሲል ከፍተኛው ፍርድ ቤት ወስኗል። የሩዋንዳ ምክር ቤት ባለፈው ሐምሌ ወር ፕሬዚዳንቱ ለሶስተኛ ጊዜ እንዲወዳደሩ የሚደግፍ ውሳኔ ካሳለፈ በኋላ አረንጓዴ ፓርቲ የተባለው ተቃዋሚ ድርጅት ከፍተኛው ፍርድ ቤት የቀረበውን የውሳኔ ሀሳብ እንዲያግድ ፊርማዎች አሰባስበው ለፍርድ ቤቱ አቅርቦ ነበር። ማንኛውም አይነት ለውጥ በህዝበ ውሳኔ መጽደቅ ይኖርበታል። ይሁንና የፖል ካጋሜ መንግስት የሀገሪቱን ሚዲያ ስለሚቆጣጠርና ፕሬዚዳንቱ ከ21 ዓመታት በፊት ፍጅት ከተፈጸመ ወዲህ በሀገሪቱ ሰላም እንዲሰፍን በማድረጋቸው ተወዳጅነት አትርፈዋልና ህዝቡ የማሻሻያውን ሀሳብ ይደግፋል። ተብሎ ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲወዳደሩ የተወሰደው እርምጃ እንዳሳሰበው ገልጾ ነበር። ስልጣን ላይ ያሉት ሰዎች ለፖለቲካሚ ጥቅማቸው ለፖለቲካዊ ጥቅማቸው ሲሉ ህገ መንግስትን የመለወጥ ተግባራቸውን እንደ አንደግፍም ሲሉ የውጭ ጉዳይ ሚኒስትሩ ቃል አቀባይ ጆን ከርቢ ባለፈው ወር ተናግረው ነበር። ይህን ውሳኔ ያደረጉት ከአጋቢ ብቻ አይደሉም። በኮንጎ ሪፑብሊክ የፕሬዚዳንት ዴኒስ ሳሶ ንጌሶ የ18 ዓመታት ስልጣንን ለማራዘም ሲባል ህገ መንግስቱን ለመለወጥ ድምፅ ይሰጣል። በማዕከላዊ አፍሪቃ ሪፑብሊክ መዲና ባንጊው ሰሜን ክፍል አንድ ሰላም ጠባቂ ወታደር በታጣቂዎች እንደተገደለ ና አንድ እንደቆሰለ ቆሰለ የተባበሩት መንግስታት ድርጅት ገልጿል። አንድ የመንግስታቱ ድርጅት ቃል አቀባይ ትላንት በተናገረው መሰረት የሰላም ጥበቃው ካሚዮን ባለፈው ማክሰኞ ደማር ና ሬንጉ በተባሉት ከተማዎች መካከል ይጓዝ በነበረበት ወቅት ማንነታቸው ያልታወቀ ታጣቂዎች ተኩስ ከፈቱበት። ሰላም ጠባቂው ኃይል የምላሽ ተኩስ እንደከፈተ ቃል አቀባዩ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሞን ጥቃቱን አውግዘው አጥቂዎቹን ለፍርድ ለማቅረብ ፈጣን እርምጃ እንዲወሰድ አሳስበዋል። በማዕከላዊ አፍሪካ ሪፑብሊክ ከ11 ቀናት በፊት በሙስሊሞችና በክርስቲያኖች መካከል በተነሳ ግጭት ብዙ ሰዎች ተገድለዋል የሚል ወሬ እንደተሰማ ጊዜያዊ ፕሬዚደንት ካትሪን ሳምባ ፓንዛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤን አቋርጠው ወደ ሀገራቸው እንደተመለሱ ይታወሳል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት በሜዲትራኒያን ባህር በኩል ወደ አውሮፓ ለመግባት የሚሞክሩትን ፈላሾች የሚያሻገሩትን ጀልባዎች ይዞ የሚደመስስ የባህር ኃይል እንዲመደብ በያዝነው ሳምንት ድምፅ ሊሰጡ እንደሚችሉ ተዘግበዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። አዳነች ፍሳሐዬን ለዜናው አመሰግናለሁ። ከምሽት ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዛ ትመለሳለች። አድማጮች አሁን ወደ ቀዳሚው የምሽቱ አብሬ ስንለፍ አንድ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት እስካሁን በእስር ላይ የሚገኙት አራቱ የዞን ዘጠኝ አምደኞች ና ጋዜጠኞች ክሳቸው እንዲነሳና ና ከእስርም እንዲለቀቁ ጉዳያቸውን የሚያየውን የኢትዮጵያ ፍርድ ቤት ትላንት ባወጣው መግለጫው ጠይቋል። አጠር ያለውን የዚህን ዘገባ ዝርዝር ቀጥሎ አቀርበዋለሁ። በመጽሐፋቸው ብቻ የረዥም ጊዜ እስር ሊጠብቃቸው የሚችሉት አምደኞች ቀድሞውንም ያለበቂ ምክንያት ነው እና የታሰሩት። ፍርድ ቤቱ ክሳቸውን ውድቅ አድርጎ በነጻ ላያሰናብታቸው ይገባል ነው ያለው፣ ድንበር የለሽ የጋዜጠኞች ቡድን። ማርጎ ዩኤን የቡድኑ ባልደረባ ናቸው። ለሰብአዊ መብት ከቆሙ ዓለም አቀፍ ድርጅቶች ጋር ሰርታችኋል እና የገንዘብ ድጋፍም ማግኝታችኋል በሚል ተወንጅለው በ2014 ዓ ም የታሰሩት በኢትዮጵያ የጸረ ሽብር ህግ ነው። ገና ከ10 እስከ 15 ዓመት እስር ሊጠብቃቸው ይችላል። ከወራት በፊት ከተለቀቁት ሁለት አጋሮቻቸው እና ሌሎች ሶስት ጋዜጠኞች ጋርም ጉዳያቸው የተለየበት ነገር አልተደረገም ነው ያሉት። በሽብር ተወንጅለው ጉዳያቸው በነገው ዕለት ለ37ኛ ጊዜ የሚታየው አራቱ አምደኞች አጥናፍ ብርሃኔ፣ በፍቃዱ ኃይሉ፣ አቤል ዋበላና ናትናኤል ፈለቀ ናቸው። ይህ በእንዲህ እንዳለ ለዛሬ ተይዞ የነበረው የአራቱ አምደኞች ጉዳይ ለሌላ ተለዋጭ ቀጠሮ ለአምስተኛ ጊዜ ተቀጥሯል። ለዚህም ምክንያቱ ዳኞች ለስልጠና በመሄዳቸው መሆኑን የተከሳሽ ጠበቆች ይናገራሉ። ተለዋጭ ቀጠሮ በይፋ ያለመገለጹን የሚናገሩት እነኚህ የተከሳሽ ጠበቆች በጉዳዩ ማዘናቸውን አመልክተው ድርጊቱ ምክንያታዊ አደለም ሲሉም ጨምረው ገልጠዋል። መለስካቸው አምሃ ተከታትሎታል። ክሳቸው ተቋርጦ ከተፈቱት አምስቱ ጋዜጠኞችና የኢንተርኔት አምደኞች ተለይተው በእስር ቤት የሚገኙት የአራቱ ጦማርያን ጉዳይ ብይን ዛሬም ሳይሰማ ቀረ። በፍርድ ቤቱ ግቢ ውስጥ ያገኘሁት ከተለመደው እንቅስቃሴ ውጭ ጥቂት የታሳሪዎች ቤተሰቦችን አባላትና የተከሳሽ ጠበቆችን ብቻ ነበረም። አቶ አማ መኮንን ያጋጠማቸውን እንደነገሩኝ ይህ ብይን ሊሰጥ መቀጠር ከተጀመረ እስከ ሁለት ጊዜ የተሰጡትን ተለዋጭ ቀጠሮች ለመረዳት ብዙ አልቸገራቸውም። ከዚያ በኋላ የተሰጡት ምክንያቶች ግን በፍጹም አሳማኝ አይደሉም ይላሉ። ዛሬ ደግሞ ያጋጠማቸውን አቶ አምሃ ያብራራሉ። በተለይ እንደዚህ በወንጀል ጉዳይ አንድ ሰው ታስሮ ይሰጣል ብለን የማንጠብቃቸው ምክንያቶች ናቸው። ዛሬ ደግሞ ያጋጠመን በፍርድ ቤቱ በኩል እስካሁን ድረስ ለእኛ ኦፊሻል የተነገረ ነገር የለም። ዳኞች ስልጠና ላይ ናቸው። በዚህ ምክንያት ዛሬም ብይኑ ሊሰማ አይችልም ነው የተባለው እና በጥቅምት አምስት እንደዚሁ ይሰማል ነው የተባለው። ይህን ነገር የሰማ ነው በተባራሪ በሚባል ደረጃ በችሎቱ አካባቢ ከሚሰሩ ሰራተኞች ነው እንጂ ፍርድ ቤቱ ይሄ ለመሆኑ ለእኛም ሆነ ለአጠቃላይ ተገልጋዩ ህብረተሰብ በማስታወቂያም ሆነ በማናቸው መንገድ ኦፊሻሊ የገለጸው ነገር የለም። ተደጋጋሚ ተለዋጅ ቀጠሮዎችና የፍርድ መጓተት በእጅጉ ያሰለቻቸውና ህብረተሰቡንም ያማረረ መሆኑን የሚገልጹት አቶ አማ በመሰረቱ ስልጠናውን እንደማይቃወሙና እንዲያውም አስፈላጊም ሊሆን እንደሚችል ይናገራሉ። መቼና እንዴት ነው መደራጀትና መርሃ ግብሩ መውጣት ያለበት ብለው ይጠይቃሉ። መልስ በማጣታቸውም ያደረባቸውን ስሜት ይገልጻሉ። ስልጠናው ስራውን በሚያደናቅፍ ሁኔታ መሆን የለበትም አሁን እንግዲህ ዛሬ ብይኑ ልንሰማ የተገኘው ነው ፍርድ ቤቱ ምናልባት ከአንድ ወር ከአስራ አምስት ቀን ወይም ከሁለት ወር በኋላ በላይ ዝግ ሆኖ ባለ ጉዳይ ሳያስተናግድ ከቆየ በኋላ ነው ስልጠናው በዚህ ጊዜ ውስጥ ሊካሄድ አይችልም ነበር ወይ ከዚህ ቀደም ብሎ በሆነ ምክንያት የግድ በዚህ ቀናት ስልጠናው መሰጠት ካለበትስ ሰዓት መምረጥ አይቻልም ነበረም ወይ? ከሰዓት ማድረግ አይቻልም ነበረ ወይ? ቅዳሜና እሁዶቹን መጠቀም አይቻልም ነበረ ወይ? እነዚህ ሁሉ ጥያቄዎች እኛ ልንመንሳቸው ያልቻልን፣ በዋናነት ግን ጉዳያችን እልባት ባለማግኘቱ በጣም ታሳሪዎች ቤተሰቦችም እኛም የተከፋንበት ሁኔታ ነው ያጋጠመን። ዛሬ የደረሰው አጋጣሚ ከፍርድ አስተዳደር አኳያ ምክንያታዊነቱ ምንም አይታየኝም ያሉት አቶ አመሀ በተለይ መንግስት መልካም አስተዳደርን ለማስፈን ቆርጫለሁ በሚልበት ወቅት ይህ መፈጸሙ አጠያቂ እንደሆነ ይጠቁማሉ። ምክንያታዊ ነው ለማለት የሚቻልበት ምንም መነሻ አለብያል አላምንም። እንዳልኩት ስልጠና ሊሰጥ ይችላል ያስፈልጋልም። ጊዜውን ግን በምንም ታምር የፍርድ ስራን በማያደናቅፍ ሁኔታ ማድረግ ይቻላል። ቀጠሮዎች ተስተጓጉለው ሊሰጡ የነበሩ ዳኝነቶች ተቋርጠው ስልጠናው ሊደረግ ይገባል እምልበት ምንም ምክንያት የለም። ይሄንንም በተደጋጋሚ አቤትታ እየቀረበ ህዝቡ እያማረረ ባለበት ሁኔታ መልስ ሊሰጥ ያልቻለው ምናልባት ማለት የሚቻለው የፍርድ ቤቱ አስተዳደር አቅም ይሄው ነው፣ ከዚህ ያለፈ አቅም የለውም ብሎ ከሚደመደም በስተቀር ስራው፣ አሰራሩ ተገቢ ነው የሚለውን ጀስቲፋይ ለማድረግ ምክንያት ለመፈለግ የሚያስችል ምንም ምክንያት የለም። ሌላው የተከሳሾች ጠበቃ አቶ ሽብሩ ታደሰ በበኩላቸው የከፍተኛው ፍርድ ቤት 19ኛ ወንጀል ችሎት የመጨረሻውን ቀጠሮ በሰጠበት ዕለት ከዚያ በኋላ በማናቸውም ጊዜ ዳኞች ሲሟሉ ደንበኞቻቸው ተጠርተው ብይኑ እንደሚሰጣቸው ተነግሯቸው እንደነበረ አስታውሰው፣ እሳቸውም ሆኑ አቶ አምሃ ይህንኑ ሲጠባበቁ እንደነበረ ይናገራሉ። እስከ ትናንትና ዕለት ግን ምንም ጥሪ ስላልነበረ ወደ ማረሚያ ቤት ሄደው ከደንበኞቻቸው ዛሬ እንደሚቀርቡ ማረጋገጣቸውን ይናገራሉ። ቅሊንጦ ሄጄ ደንበኞቻችንን አግኝቻቸው ነበር እና የነገሩኝ ነገር ምንድን ነው? በዛሬ ዕለት እንደሚቀርቡ ከማረሚያ ቤቱ እንደተነገራቸው ነው። ያንንም ተከትሎ ዛሬ እዚህ መጣን። ምንድን ነው የሆነው? ለታሳሪዎቹ እንዳይመጡ ስልክ እንደተደወለ ከአስተዳደር ሰራተኞች ተረድተናል። እስከ ትናንት ከሰዓት ነው የሄድኩት። እስከ ትላንት ከሰዓት በኋላ ድረስ ግን እንደሚቀርቡ በማረፊያ ቤቱ የተገለጸላቸው መሆኑን ደንበኞች አረጋግጠውልኛል። በአሁኑ ጊዜ በማረሚያ ቤት የሚገኙት በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ የፌዴራሉ አቃቢ ሕግ በሽብር ወንጀል ቢከሳቸውም ድንበር የለሹ የጋዜጠኞች ድርጅት ወይም ሪፖርተርስ ዊዛውት ቦርደር፣ እነዚህ የኢንተርኔት አምደኞች ሐሳባቸውን ከመግለጽ ውጭ የሠሩት አንድም ወንጀል ስለሌላቸው የታሰሩት አለአበሳቸው ነው ብሏል። ስለሆነም መንግስት በአስቸኳይ እንዲፈታቸው ጥሪውን በትናንትና ዕለት ማቅረቡ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ ዘገባ እናልፋለን። ለዘንድሮው የኖቤል የሰላም ሽልማት ስዊዘርላንድ ነዋሪ የሆኑት ኤርትራዊ አባ ሙሴ ዘርአይ ታጭተዋል። አባ ሙሴ በአውሮፓ ለስደተኞች ችግር እየተሟገቱ የሚገኙ ካቶሊክ ካህን ናቸው። ሳሊም ሰለሞን አባ ሙሴን በስልክ አነጋግራ ተከታዩን አጠናቅራለች። አርባ ዓመት ዕድሜያቸው ላይ የሚገኙት አባ ሙሴ በአፍሪካ በአውሮፓ ውስጥና በሜዲትራኒያን ባህር ላይ የታዩ ላሉ የስደትና የስደተኞች ችግሮች መፍትሄ ለማግኘት ለበርካታ ዓመታት ሲሟገቱ ቆይተዋል። ጣሊያንና በተለያዩ የአውሮፓ ከተሞች ውስጥ የተበተኑ ስደተኞች ትኩረት እንዲያገኙ ለጣሊያንና ለሌሎች የአውሮፓ ሀገሮች መንግስታትና ባለስልጣኖች አቤቱታቸውን ሲያቀርቡና ሲጎተጉቱ ቆይተዋል። አባ ሙሴ የአውሮፓ መሪዎች ለችግሩ የሚገባውን ትኩረት አልሰጡም ብለው እስከ ዛሬ እየተሟገቱ ይገኛሉ። አባ ሙሴ ሜዲትራኒያን ባህር ላይ ለአደጋ ከተጋለጡ ፍልሰተኞች የሚደርሷቸውን የድረሱልኝ ጥሪዎች ለጣሊያንና ለማልታ የባህር ኃይሎች እያቀበሉ በባህር ላይ የነፍስ አድን ስራዎች እንዲጀምሩ ላለፉት አስራ ሁለት አመታት ሲጥሩ የኖሩ ሰው ናቸው። አባ ሙሴ ለመሆኑ ለዘንድሮው የኖቤል የሰላም ሽልማት ስለመታጨታቸው ምን ይላሉ? But uh, I think for me this uh, Nobel Prize, if the, the Commission give me this... ኮሚሽኑ ይህንን የሰላም የኖቤል ሽልማት ለመስጠት ካሰበ ባለፉት ሀያ ዓመታት የታገልኩለትና የለፋሁበት የስደተኞች መብቶች ትኩረት አገኘ ማለት ነው። ያለ ፍትሕ፣ ያለ ነጻነት፣ ያለ ዲሞክራሲ የሰው ልጅ መሠረታዊ መብቶች ሳይከበሩ ሰላም አይኖረንም። የትም ቦታ ደግሞ ሰላም እንዲጸና ከፈለግን መሠረቱ ፍትሕ፣ ሰብአዊ መብቶችና ነጻነት ናቸው። ስለዚህ እኔን ለዚህ ሽልማት ያቀረበ ሰው በተለይም በሜዲቴራንያን ባሕርና በየበረሃው በየእስር ቤቱ የሚሰቃዩ ስደተኞች ጉዳይ ትኩረት እንዲያገኝ ያለመ ነው። ለመሆኑ ዛሬ ዛሬ እንዲህ በእጅጉ ተስፋፍቶ ለሚታየው የስደት ችግር መፍትሄው ምንድን ነው ብለው ያስባሉ አባ ሙሴ? የዚህ ችግር መፍትሄው የአፍሪቃ ስደተኞችን ወደ አውሮፓ ማጓጓዝ አይደለም መፍትሄው ለቀው የሚሰደዱባቸው ሀገሮች ውስጥ ላሉት ችግሮች መፍትሄ መፈለግ ነው እነዚህ ስደተኞች ለምንድን ነው የየትውልድ ሀገራቸውን እየለቀቁ የሚሸሹት ችግሩ ምንድን ነው አፍሪቃውያንን ሁሉ አውሮፓ ዩናይትድ ስቴትስ ወይም ካናዳ ወስደን ማስፈር አንችልም ሕዝብ በገዛ ሀገሩ ተከብሮ ነፃነቶቹና መብቶቹ ተከብረው እንዲኖር ማስቻል አለብን ይህ ካልሆነ ሰው አገሮቹን እየጣለ ይነጉዳል በየበረሃውና ባሕርን ሲያቋርጥ ሕይወት ይረግፋል እስር ቤቶች በንጹሐን ዜጎች ይጨናነቃሉ ስለዚህ ዓለም አቀፉ ማኅበረሰብ የችግሩን ምንጭ ነው ማድረቅ ያለበት። አባ ሙሴ ባለፈው ዓመት አጋማሽ አካባቢ ከሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር ተገናኝተው በነበረ ጊዜ እያከናወኑ ስላሏቸው ለስደተኞች ደህንነት የመሟገት ተግባራት ተነጋግረው ነበር። ስለ ስደተኞች መከራና ሰቆቃም ጳጳሱ ስላሏቸው አስተሳሰብና እውቀትም አባ ሙሴ እንዲህ ብለዋል። ፓፓው በእውነቱ ስለ ስደተኞች ችግር ጥልቅ እውቀት ነው ያላቸው። ባለፈው ሚያዝያ በተገናኘን ጊዜ እንኳ ስለ ስደተኞች ችግር ነው ያነጋገሩኝ። ላምፔዱሳን የጎበኙ የመጀመሪያው ከፍተኛ የሃይማኖት መሪ ናቸው። በላምፔዱሳ ብዙ ኤርትራውያን፣ ኢትዮጵያውያንና የሶማሊያ ስደተኞችን እንዳዩ ገልጸውልኛል። በሕገ ወጥ አዘዋዋሪዎች ከየአገሮቻቸው የወጡ መሆናቸውንም ስለተረዱ ስለ እነዚህ ጉዳዮች ሲጠይቁኝ ነበር። ስለዚህ አባ ፍራንሲስ የስደተኞችና ፍልሰተኞች ስቃይ እንዲቆም ምዕራባውያን ሀገሮች እንዲቀበሏቸው ከመጠየቅም በላይ የሚሰደዱባቸው ሀገሮች ፖሊሲዎችም እንዲቀየሩ ጥሪ እያደረጉ ነው። ለመሆኑ የአባ ፍራንሲስ ለቫቲካን የበላይነት መመረጥ ማህበራዊ ፍትህን ያስገኛል ብለው ያምናሉ? ሌሎች ካህናትስ በእርሳቸው ምክንያት ለተመሳሳይ ተግባር ይበረታታሉ ብለው ያስባሉ? አዎ ችግሩ መፍትሄ እንዲያገኝ ትኩረት በመስጠት ተናግረዋል። ብዙ ጊዜ የስደተኞችና የፍልሰተኞች መብቶችን እንዲከበሩ፣ ፍትህ እንዲያገኙ ጥሪ አድርገዋል። የአውሮፓውያን አስተሳሰብና ስደተኞችን በተመለከተ ያላቸው አመለካከት እንዲለወጥ ከፍተኛ አስተዋጽኦ እያደረጉ ናቸው። እርሶ መሰረቱ ኤርትራ የሆነ ግን ኑሮውን አውሮፓ ውስጥ ያደረጉ ሰው ነውት። በዚህ የስደት ችግር ውስጥ እንዲህ የጎላ ሚና እየተጫወቱ ይገኛሉ። እንዲያውም ለኖቤል ሽልማት እስከ መታጨት በቁ። ለመሆኑ በዲያስፖራ ያለው ኤርትራዊና ኢትዮጵያዊ ሁሉ በዚህ የስደትና የፍልሰት ችግር ውስጥ እንዲህ አስተዋጽኦ ማበረከት ይችል ይሆን? በዳያስፖራ ያለው ሰው በዚህ የስደት ጉዳይ ወይም ችግር ውስጥ እገዛ ሊያደርግ ይችላል። ይሁን እንጂ በተለያዩ አካባቢዎች ያለው የስደተኞች ችግር የተለያየ ነው። ከኤርትራ ከኢትዮጵያ ከመላ አፍሪቃ ቀንድ የሚሰደደው ሰው የተለያዩ ችግሮች አሉበት። ስለዚህ በውጭ በዓለም ዙሪያ ያሉት የአፍሪካ ቀንድ አካባቢ ተወላጆች ይህንን ሥራ ለመሥራት በቅድሚያ ራሳቸው ኅብረት ያስፈልጋቸዋል። ሰው ተበታትኗል፣ አብሮ መሥራት ተስኖታል፣ በብዙ ትናንሽ ቡድኖች ተከፋፍሏል፣ በዳያስፖራ ያለው ሰው። ስለዚህ እንዲህ ዐይነቱን የስደተኞችን ችግር የመሳሰሉ ጉዳዮችን ለመጋፈጥ አቅም የሚያጥረው ይመስለኛል። አባ ሙሴ ለታጩበት መቶ ስድስተኛው ለሆነው ለዘንድሮው የኖቤል የሰላም ሽልማት አብሯቸው ከታጩት መካከል የሮማው ሊቀ ጳጳስ አቡነ ፍራንሲስ እና የጀርመን ቻንስለር አንጌላ መርክል ይገኙበታል። የፌዴራል ውስጥ ስነ ምግባርና ጸረ ሙስና ኮሚሽን ማስረጃ ኖሮት በፍርሀት ወይም በስጋት ያልከሰሰው ተጠርጣሪ እንደሌለ ኮሚሽነሩ ተናገሩ። ይሁንና በሕዝብ አስተያየትና በኮሚሽኑ ስራ አፈጻጸም መካከል ልዩነት ሊኖር እንደሚችል ያምናሉ። በክልል ደረጃ የሚገኙ የጸረ ሙስና ኮሚሽኖች አሰራር ግን ጣልቃ ገብነት እንደሚስተዋልም ገልጠዋል። መለስካቸው አመሃ ትላንት የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ያካሄደውን 11ኛ ዓመታዊ ጉባኤ ተከታትሎ ተከታዩን አጠናቅረዋል። ዛሬ የሀገር አቀፍ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ አስራ አንደኛ መደበኛ ስብሰባ በተካሄደበት በሸራተን ሆቴል የፌዴራልና የክልል የሥነ ምግባርና ጸረ ሙስና ኮሚሽን እና የሀገር አቀፍ የጸረ ሙስና ጥምረት የሁለት ዓመት በጀት የስራ አፈጻጸምና እንቅስቃሴ ዘገባ በቀረበበት ወቅት የፌዴራሉ የሥነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ አሊ ሱሌማን በተለይ ለቪኦኤ በሰጡት ቃለ ምልልስ ኮሚሽኑ ባለው አቅም ሁሉ እየሰራ እንደሆነ ገልጸዋል። በተደጋጋሚ በኮሚሽኑ ላይ ከሚቀርቡ ስሞታዎች ወይንም ክሶች ከፍተኛ የሙስና ወንጀል የሚፈጽሙ የመንግስት ባለስልጣናትም ሆኑ ሌሎች አካላትን አይከስም የሚለውን አስተባብለዋል። እንግዲህ በእኛ በኩል ሁልጊዜም እንደምለው ትልቅ ማለት የሙስናው መጠን ነው እንጂ የሰው አይደለም። ሰው ጋር አያያዝም ትልቅነት፣ ግራንድ ኮራፕሽን ማለት ሰው አይደለም፣ ትልቅ ሀብት ነው ወይም ትልቅ ስልጣን ነው። ግን ከትልቅ ሀብት ጋር መያያዝ አለበት። በዚህ ረገድ እኛ ማስረጃው ደርሶን በመስጋት በመፍራት ምክንያት ያልከሰስነው ሰው አለ ብለ ንጸጽተን ሕሊና የለን እንከሳለን። ነገር ግን የኮሚሽኑ አቅም እነዚህ ትልልቅ ሰዎች ደግሞ በሙስና አፈጻጸም ያላቸው ብልጠትና አቅም ከባድ ስለሚሆን ከኛ አቅም በላይ ሊሆን ይችላል። ነገር ግን ሁልጊዜ ቢሆን በህዝብ ፐርሴፕሽንና በችግሮች መካከል በእኛ አፈጻጸም መካከል ልዩነት እንዳለ ይታወቃል። ይሄ ደግሞ የእኛ ብቻ ችግር አለም የሁሉ በዓለም ላይ ያሉ ተመሳሳይ ተቋማት ችግር ነው። ጸረ ሙስና ኮሚሽን በተለያየ መንገድ በህዝብ ወይም በሀገር ንብረት ላይ ከፍተኛ ጥፋት የሚፈጽሙ መስሪያ ቤቶች እንዳሉ በፓርላማም ሆነ በሌሎች መድረኮች ላይ ከሚያቀርባቸው ሪፖርቶች መገንዘብ ይቻላል። ይህም እንደ አፈጻጸም ጉድለት ሆኖ ነው የሚቀርበው። አፈጻጸም ወንጀል ሆኖ የሚቀርበው መቼ ነው? እያለም ህብረተሰቡ ብዙ ጊዜ ሲያመረር ይሰማል። ለዚህ ምን መልስ ይኖረውታል ለሚለው ጥያቄም ኮሚሽነር አሊዩ ሱሌማን ነገሩ ከህግ አንጻር እንዲቀላል እንዳልሆነ ነው የሚያስረዱት። አንድን ሰው ወንጀል ፈጽሞለደረግ በማስረጃ ደግፎ ለመክሰስ የሚያበቃ ደግሞ መለኪያው ስትሪንጀንት ነው ወይም ጠንካራ ነው። በዚህ ረገድ ሙከራም ያስቀጣል በወንጀል ህጉ። ነገር ግን ሙከራንም ለማስረዳት ክሪሚናል ኢንቴንቱ መኖር አለበት። ያን ክሪሚናል ኢንቴንት ብዙ ጊዜ ፕሩፍ የሚደረገው በአክቱ ነው። ስለዚህ ወደዚያ ውስብስብ ወደዚያ ውስብስብ ነገር ከመሄዳችን በፊት ትልቁ ትኩረት ያደረግነው ባለማወቅም ይህን ሆኑ ተብሎ ከግዥ ስርዓቱ ወጣ ያለ አፈጻጸም ሲኖር ትልቁ ትኩረት የሰጥነው የህዝብ ሀብትና ንብረትን ማትረፍ ነው። የኮሚሽኑን ሁለቱን ዘገባዎች ያገር አቀፉ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ካዳመጠ በኋላ አባላቱ የተለያዩ አስተያየቶችንና ጥያቄዎችንም አቅርበዋል። የክልል ጸረ ሙስና ኮሚሽኖች አስቸኳይ ሙስናን በመከላከል ረገድ አሳዩት የተባለው አነስተኛ የስራ አፈጻጸም ነው። አስቸኳይ ሙስና ከሚባሉት መካከል ደግሞ የመንግስት ከፍተኛ ግዥ የሚፈጸምባቸው ስራዎች ናቸው። የፌዴራሉ ጸረ ሙስና መስሪያ ቤት ጥሩ የሥራ አፈጻጸም ሲያሳይ በክልሎች ለምን ተዳከመ ለሚለውም ጥያቄ ኮሚሽነር አሊ ሱሌማን ማብራሪያ ሰጥተዋል። በእርሳቸው አገላለጽ መጀመሪያ መታየት ያለበት ትልልቆቹ የመንግስት ግዥ የሚፈጸምባቸው ፕሮጀክቶች በፌዴራል ደረጃ እንደሚገኙ እና የብዙዎችን ገዢዎች ልብ የሚያማልሉ ፕሮጀክቶችም እነዚሁ ናቸው ካሉ በኋላ የክልል ጸረ ሙስና ኮሚሽኖች ግን የፌዴራሉን ያህል በነጻነት መስራት እንደማይችሉ ተናግረዋል። የጣልቃ ገብነቱ ጉዳይ በፌዴራል ደረጃ ያለንን ያህል ነጻነት አላቸው ብያላ ከአንዳንድ ክልሎች አካሄድ እንደምንረዳው ያን ያህል ነጻነት አላቸው የፌዴራል እኛ የምናገኘውን ድጋፍና እኛ የምናገኘውን ብርታት እዚያ ያገኛል ወይ ሴኪሪቲ ናቸው ወይ የሚለው ከአንዳንድ ክልሎች ችግር የነበረ መሆኑን የምናውቀው ሲሆን ሌሎችም ላይ ተመሳሳይ ችግር ያጣቸዋል ስለማንል ያም አፈጻጸማቸውን ሊያሳንሰው አቅም እንኳ ቢኖራቸው ባላቸው አቅም መጠን ለመሄድ የሚቸገሩ ይመስለኛል። ኮሚሽነሩ የጸረ ሙስናን ትግል የመንግስት መገናኛ ብዙኃን በሚገባው ደረጃ እንዳላገዘ ገልጸው ወደፊት በመገናኛ ብዙኃን በኩል የጸረ ሙስናን ትግል ለማጠናከር ኮሚሽኑ ልዩ የምርመራ ጋዜጠኝነትን ስልጠና ለማዘጋጀት እንዳሰበ ገልጸዋል። በዚህ ሀገር አቀፍ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ስብሰባ ከቀረቡ መረጃዎች ተነስተን ወደፊት አንድ ዝግጅት ይዘን እንደመቅረብ እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ምሽቱ የመጨረሻ ዘገባ ነለፍ። አድማጮች የሞ ኢብራሂም ተቋም በቅርቡ ባወጣው ሪፖርት መሠረት አፍሪካ በአጠቃላይ በመልካም አስተዳደር ያደረገችው እድገት አዝጋሚ ነው አለ። ጥቂት አገሮች ግን ተመስጋኝ መሻሻል አድርገዋልም ብለዋል። ሄንሪ ሪጅዌል ከለንደን ያደረሰንን ዘገባ ሰለሞን ክፍሌ ይዘው ቀርበዋል። የአፍሪካን ሀገሮች መልካም አስተዳደር በተመለከተ ከማንኛውም ድርጅት የተሻለ የተጠቃለለ መረጃ እንደሚያቀርብ ይገልጻል የሞ ኢብራሂም ተቋም። ተንታኞች በየዓመቱ እያንዳንዱን የአፍሪካ ሀገር እያነሱ ለንግድ ሥራ አመችነቱን፣ በአመራር ላይ ያሉ ሰዎች ምን ያህል አሰራራቸው ለሕዝብ ግልጽ መሆኑን፣ እንዲሁም በሴቶች ላይ የሚፈጸሙ ዐመፃዎችን ለመከላከል የሚያወጧቸውን ሕጎች በጥልቀት እየመረመሩ የጥናታቸውን ውጤት ይፋ ያደርጋሉ። የዘንድሮ ዓመታዊ ሪፖርት ይፋ በተደረገበት ሥነ ሥርዓት ላይ የተቋሙ መሥራች ሞ ኢብራሂም ሲናገሩ ባለፉት አራት ዓመታት የታዩ አጠቃላይ ሁኔታዎች አሳሳቢ ናቸው ብለዋል። ያሻቅብ የነበረው አካሄድ አንድ ከፍታ ላይ ደርሶ መቆሙን ነው የምንገነዘበው። እስካሁን አልወረደም፣ እንዲያውም በጣም በአዝጋሚ ሁኔታ ከፍ እያለ በሜድ ላይ ነው። ስለዚህም በመጀመሪያ ደረጃ የምናቀርበው ጥያቄ አፍሪካ በመልካም አስተዳደር የምታደርገው መሻሻል ቆሟል ወይ የሚል ነው እንደ አውሮፓውያን ዘመን አቆጣጠር ከ2011 ዓ ም ወዲህ ሀያ አንድ የአፍሪካ ሀገሮች አጠቃላይ በመልካም አስተዳደር የነበራቸው መመዘኛ ወርዷል። ሂደቱ ግን በአንዳንድ አካባቢዎች ደግሞ ተመስጋኝ ግስጋሴ እያደረገ መሆኑ ይታያል። ለምሳሌ የጤና ጥበቃና የትምህርት ይዞታን ብንመለከት በመላ አፍሪካ ማለት ይቻላል መሻሸል አሳይቷል። ሞ ኢብራሂም እንደተናገሩት ከአንድ ወር በኋላ ጠቅላላ ምርጫዎችን የምታካሂደው አይቮሪ ኮስት ናት። በአጠቃላይ ትልቅ መሻሻል ያሳየችው ኮትዲቯር በሁሉም ማለት ይቻላል የመልካም አስተዳደር መለኪያዎች ከፍተኛውን መሻሻል አድርጋለች። እዚህ ላይ መገንዘብ የሚገባን ነገር ቢኖር ደግሞ ይቺ ሀገር ከእርስ በርስ ግጭት ገና መላቀቋ መሆኑ ነው። እንደ ሩዋንዳ፣ ሞሮኮ፣ ቶጎና ኬንያ ያሉትን ሀገሮች ብናይ ደግሞ አሁንም ገና ከግጭቶቹ አልወጡም። እናም በእውነቱ ይበልጥ አትኩረው ያሉት በልማትና መሠረታዊ አገልግሎቶችን በማቅረብ ተግባር ላይ ነው። አሁንም አገሮቻቸው ውስጥ ግጭቶች እየተካሄዱ ባሉባቸው በሶማሊያ፣ ደቡብ ሱዳንና የማዕከላዊ አፍሪካ ሪፑብሊክ ሁኔታዎች አስቸጋሪ ናቸው። በሞ ኢብራሂም የመልካም አስተዳደር ሰንጠረዥ ላይም ከወለሉ ላይ ይገኛሉ። ምጣኔ ሀብትን የተመለከተው መለኪያ የሞ ኢብራሂም ኢንዴክስ በከፍተኛ ደረጃ ማሽቆልቆል የታየበት ነው ይላል። በርካታ የአፍሪካ ሀገሮች ይላሉ ተንታኞች። በርካታ የአፍሪካ ሀገሮች ከቅርብ ዓመታት ወዲህ በታዩ የሸቀጦች ዋጋ ማሽቆልቆል ኪሳራ ደርሶባቸዋል። የሞ ኢብራሂም ዓመታዊ ሪፖርት ለንደን ከተማ ላይ ይፋ በሆነበት ሥነ ሥርዓት የቀድሞው የአፍሪካ የልማት ባንክ ፕሬዚደንት ዶናልድ ካቤሩካ ሲናገሩ ስኬታማ መሆን የቻሉት የአፍሪካ ሀገሮች ኢኮኖሚያቸውን በተለያዩ ዘርፎች ስለሚጠቀሙ ነው ብለዋል። እነዚህ በምጣኔ ሀብቱ እድገት የተሳካላቸው ሀገሮች በሸቀጦች ንግድ ላይ ብቻ አለመተማመናቸው ነው። ያም የመዋለ ንዋይ ምደባውን በመጨመር አንደኛው ሲሆን ሁለተኛው የሀገር ውስጥ ፍጆታን ማሳደግ ነው። ሶስተኛው ደግሞ በተቻለ መጠን ከአካባቢው ሀገሮች ጋር የንግድ ልውውጡን ማሳደግ ነው። የሞ ኢብራሂም ፋውንዴሽን ይህን የመልካም አስተዳደር ግምገማ በየዓመቱ የሚያወጣው ዜጎች በስልጣን ላይ ያሉ የአፍሪካ መሪዎቻቸውን ተጠያቂ ማድረግ እንዲችሉ ለማብቃት መሆኑን ያስረዳል። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከሚስቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ አበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎች ና ባልደረቦች ስም ለምሽት 3 ሰዓት በአጭር ሞገድ በ1922 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክንገናኝ በቀጠሮ የምሽቱ አስተናጋጅ አሉ ከበደ ፕሮግራሙን ከመራችልን ጽዮን ግርማ ና ከስርጭት መሀንዲሱ ጋር በመሆን በዚሁ ይሰናበታለሁ። መልካም ምሽት።